ከሰባተኛው የህወሀት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ ውጤት ይፋ ሆነዋል። ግምገማዎቹ በስድስት ዞኖችና በመቀሌ ከተማ መካሄዳቸውን ጠቅሶ ዓለም ፍስሀ ዜናውን አድርሶናል። በዚህ የሶስት ቀናት የማዕከላዊ ኮሚቴ ስብሰባ በክልላውና አገራዊ ጉዳዮች ትኩረት ሰጥቶ ታይቷል። የሀገራችንና የክልላችን ሰላም፣ ልማትና ዲሞክራሲ ወደ አስተማማኝ ደረጃ ለማድረስ የሚያግዙ ወሳኝ የሆኑ አጀንዳዎችን በጥልቀት እንደተወያየ ይገለጻል። በተጨማሪ የህወሀት ማዕከላዊ ኮሚቴ የጀመረው ግምገማ ለማስፋትና በጥልቀት ለማየት መሰረት በማድረግና በየደረጃው ያለው ከፍተኛ አመራር ያለውን ችግር ለማየት የተካሄደው ግምገማ ደስሰዋል። በዚህም መሰረት በስድስት የማዕከላዊ ኮሚቴ አባላት የሚከተሉትን እርምጃዎች ወስደዋል። ወይዘሮ አረጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሀት ማዕከላዊ ኮሚቴ እንዲነሱ፣ ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠንቀቂያ እንዲታለፉ ወስነዋል። በከፍተኛ አማራጭ በተካሄደው ግምገማ 33 ከፍተኛ አማራጭ ከሀላፊነታቸው ሲነሱ 113 ከፍተኛ አማራሮች ደግሞ በማስጠንቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቀዋል። ይህ የተወሰደው የ35 ቀናት በወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም አለምሳ ከመቀርቀር